ከምርጫ እንቅስቃሴ ጋር ተያይዘው የሚነሱ ቅሬታዎችንና አለመግባባቶችን በፍጥነት ለመፍታት የሚያስችለውን ቅድመ ዝግጅት በማድረግ ላይ መሆኑን የአማራ ክልል ጠቅላይ ፍርድ ቤት አስታወቀ። መስፍን አድራጌ ዝርዝሩን ልኮልናል። የኢትዮጵያ ምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ 1162 ዝባር 2011ን መሰረት ተደርጎ በተዘጋጀው የምርጫ አለመግባባቶች መፍቻ ሰነድ ላይ እንደተብራራው የተለያዩ የክርክርና የቅሬታ አይነቶች በቅድመ ምርጫ፣ በምርጫ ቀንና በድህረ ምርጫ ወቅት ሊከሰቱ ይችላሉ። እነዚህን የክርክርና የቅሬታ አይነቶችን ገለልተኛ ሆኖ ለመፍታት በአማራ ክልል በተለያዩ ደረጃዎች የሚገኙ ፍርድ ቤቶች ዝግጁ መሆናቸውን ነው የክልሉ ጠቅላይ ፍርድ ቤት ፕሬዚደንት አብዬ ካሳሁን ላሚ የአሜሪካ ድምጽ ሬዲዮ ያስታወቁት የምርጫ ክርክርን ለመዳኘት እንዲችሉ። ያው እንግዲህ በክልሉ ላይ ወረዳም፣ ንዑስ ወረዳ ፍርድ ቤትም፣ ከፍተኛ ፍርድ ቤቶች በዞን ደረጃ ያሉ እንደገና ደግሞ ጠቅላይ ፍርድ ቤትም ሆነው የተለያዩ የፍርድ ቤት ደረጃዎች አሉ። በነዚህ ባሉት ፍርድ ቤት ደረጃዎች ሁሉ ቢያንስ አንዳንድ ችሎት ጉዳዮች አለመግባባት ምርጫ ጋር በተያያዘ በምዝገባ ሂደትም በመራጮች ድምፅ አሰጣፊ ሂደት በማንኛውም ደረጃ ላይ ባለበት ቢከሰት ክርክሩ በህጉ በተመለከ ከሰው መንገድ ሁኔታዎች ባይሄዱ እና ክርክሩ ወደ ፍርድ ቤት ቢመጣ እዚያው አካባቢ ላይ ተቀብለው ሊያስተናግዱ የሚችሉ ችሎቶች እንዲኖሩ ተፈልጎ ሁሉም ፍርድ ቤት ላይ ቢያንስ አንድ ችሎት ጉዳዩን ሊመለከት የሚችል ዝግጁ እንዲሆን ተብሎ ነው በእኛ በኩል የታሰበው። በድምሩ ሲወሰዱ ወደ ሁለት መቶ ዘጠኝ ፍርድ ቤቶች ናቸው፣ ያው በየደረጃው ያሉ ከወረዳ ጀምሮ ከጠቅላይ ፍርድ ቤት ያሉን ማለት ነው። የምርጫ ክርክርና ቅሬታ ከመደበኛው ቅሬታ በተለየ መልኩ እንደሚስተናገድ ፕሬዚዳንቱ አብራርተዋል። በጊዜ መስተናገድ የሚፈልግ ነው የምርጫ ጉዳይ ያ ነው። እንደ ኖርማል እንደ ማንኛውም ክርክር አይተ በተዘረጋው የዳኝነት እንትን ገብቶ ይስተናገድ ቢባል ጊዜ የሚያልፍባቸው ጉዳዮች አሉ። ለምሳሌ ልመዘገብ ሲገባል ተከለከልኩ ቢል መከልከሉ ልክ ነው አይደለም ብሎ ቶሎ ብሎ በጊዜ አይቶ የሚሰጥ ራሱን የቻለ ቤንች ከሌለ ትንሽ የመጓተት ነገሮች ሊኖሩ ይችላል። እንደ ማንኛውም ጉዳይ ልምራው ብትልና ከሱ ታሳቢ በማድረግ ቢያንስ በየደረጃው አንዳንድ ችሎት ቢኖር ብለን ነው ከዚህ ቀደም በተለይ ከምርጫ ጋር ተያይዘው የፍትህ ተቋማት እና የፍትህ ባለሙያዎች አሉባቸው የሚባሉት አድሎዎች አሁን እንዳይደገሙ አሁንም አንዳንድ ተፎካካሪ ፖለቲካ ድርጅቶች የገዢው ፓርቲ የፍትህ አካላትን ለመጠምዘዝ ጥረት ያደርጋል የሚሉ ቅሬታዎች በተግባር ላይ እንዳይውሉ እና ገለልተኛ ሆኖ እንዲያገለግል በእናንተ በኩል ምን ያህል ቅድመ ዝግጅት አድርጋቸዋል? ዳኞች በመርህ ደረጃ በማንኛውም ጉዳይ ቢሆን ነጻና ገለልተኛ ሆኖ ዳኝነት አገልግሎት መስጠት አለባቸው። ይሄ ነው መደረግም ያለበት፣ በሌሎችም ጉዳዮች ቢሆኑ ማለት ነው። የምርጫ ጉዳይ በሚሆንበት ጊዜ አንዳንድ ጊዜ ተጽዕኖዎች ሰፊ ይሆናሉ፣ በዚያኛውም ይሁን በሌላኛውም ጎን ማለት ነው። እንደዚህ በሚሆንበት ጊዜ ፍርድ ቤቶች መርህ ላይ ተመስርተው ነጻነታቸውን ጠብቀው ነገር ግን ሕጉን በግልጽ አውቀውና የቀረበላቸውን ፍሬ ነገር አገናዝበው መወሰን እንዲችሉ በስልጠና ግንዛቤ መፍጠር ዝግጁ ማድረግ ነው። በተግባር ደግሞ በገቢ ክትትል ይደረጋል። ከምርጫው ጋር የሚነሱ ቅሬታዎችና ክርክሮች በሚዳኙበት ስልት ዙሪያ ከሁለት መቶ ዘጠኙ ፍርድ ቤቶች የተውጣጡ ዳኞች በደሴ፣ በደብረ ብርሃን፣ ባህርዳርና ጎንደር ከተሞች ላይ ሰሞኑን ስልጠና ተሰጥቷቸዋል ከዚህ ቀደም በምርጫ ሂደቶች ውስጥ የሚከሰቱ አለመግባባቶችን ዋቢ በማድረግ ስጋታቸውን የሚገልጹ አስተያየት ሰጪዎች እንደሚሉት ግን ባሉት ችሎቶችና ዳኞች ቁጥር እንዲሁም በውስን የግብአት አቅርቦት ሚሊዮኖች የሚሳተፉበትን የምርጫ ሂደት ቅሬታንና አለመግባባትን ለመዳኘት ሊከብድ ይችላል በአማራ ክልል ጠቅላይ ፍርድ ቤት የደሴ ክላስተር ዳኛ ብርሃኑ አሰፋ ልዩ የምርጫ ችሎት ስለሚዘጋጅ የሚነሱትን ስጋቶች መፍታት እንደሚቻል ይናገራሉ በአዋጁም በደንቦቹም ላይ እንደተመላከተው እያንዳንዱ ፍርድ ቤት ልዩ የምርጫ ችሎት እንዲዘጋጅ ይደረጋል። ይሄ ልዩ የምርጫ ችሎት እነዚህ የሰለጠኑ ዳኞች የሚሳተፉበትና የሚዳኙበት ነው። ይሄ ከመሆኑ አንጻር ምናልባት አንዳንድ ችሎት ነው የተደረገው፣ በእያንዳንዱ ፍርድ ቤት አንዳንድ ሰፊ ከተማዎች ላይ ተጨማሪ ችሎቶች እንዲኖሩ አድርገናል። ባለው ሁኔታ ምናልባት ለመፍታት ያስችላል ብለን እንገምታለን። ምናልባት ብዙ ቅሬታዎችም ላይቀርቡ ይችላሉ የሚል ግምት ስላለን፣ ኢንፍራስትራክቸር ቢሮዎችን በተመለከተ በመደበኛ ችሎት የሚስተናግር ሚያደርገው ስለሆነ በዛው አግባብ የተሟላ ነው ብለን እንጠብቃለን። የሚያስፈልጉ ግብዓቶችን በተመለከተ የሚመለከተው አካል ፍርድ ቤቶችም ጭምር ማሟላት እንዳለባቸው በደንቡ ላይ የተመላከተ ስለሆነ በዛው አግባብ ፍርድ ቤቶችም ያዘጋጃሉ ብለን እናስባለን። ከዚህ በተጨማሪ ፍርድ ቤቶች መደበኛ የስራ ሰዓታቸውን ብቻም ሳይሆን በምርጫ ጉዳይ ላይ ቅዳሜና እሁድንም የበዓላት ቀንም ጭምር መስራት እንዳለባቸው በግዴታነት ተቀምጧል። ከዚህ አንጻርም ምናልባት በእነዚህ ቀናቶች የምርጫ ጉዳዮች አለመግባባቶችን በማየት በአጭር ጊዜ ውስጥ ውሳኔ ለመስጠት ፍርድ ቤቶች ዝግጁ ናቸው ብለን እናስባለን ለሚሰራዎቹ ጥልቀትና ውስብስብነት ከአምስት ቀናት ባልበለጠ ዳኝነት ለመስጠት እንደሚሰራም ነው የገለጹት። ዳኛ ብርሃኑ በተለይ ከመራጮች ምዝገባ ጋር ተያይዞ ከእጩ ተወዳዳሪዎች ጋር ተያይዞ ከድምፅ አሰጣጥ ጋር ተያይዞ የሚነሱ ጉዳዮች አሉ። እንደገና ደግሞ ድምፅ ቆጠራ ጋር ተያይዞ የሚነሱ አለመግባባቶች አሉ። በተጨማሪ ከምርጫ ስነ ምግባር ጋር ተያይዞ የሚነሱ ክርክሮችም አሉ። እነዚህም በተመለከተ ለእያንዳንዳቸው የተለያየ ጊዜ ምጦላቸዋል። አብዛሃኞቹ በሶስት ቀን ውስጥ የሚያልቋሉ። በተለይ የድምፅ አሰጣጥ ሂደት በ12 ሰዓት ውስጥ የሚጠናቀቅ ነው። ስለዚህ ከዚያ ጋር ተያይዞ ወዲያው ውሳኔ የሚሰጥበት አግባብ እንዲፈጠር ከዛም አልፎ እንግዲህ ፍርድ ቤት ከደረሰ ክርክሩ በሶስት ቀናት ውስጥ ውሳኔ እንዲሰጥ የሚደረግበት አግባብ አለ። የፌዴራሉ ጠቅላይ ፍርድ ቤት ለስድስተኛው ጠቅላላ ምርጫ ለዳኞች ባዘጋጀው የምርጫ አለመግባባቶች አፈታት ሰነድ ላይ እንደጠቆመው በቅድመ ምርጫ ወቅት ምዝገባና የህዝብን ሀብት አላግባብ መጠቀም፣ በምርጫ ቀን ሌላን ሰው መስሎ መቅረብና ከአንድ ጊዜ በላይ መምረጥ፣ በድኅረ ምርጫ ወቅት የድምፅ ቆጠራና የውጤት ይፋ አደራረግ ግድፈት ለአለመግባባቶችና ለቅሬታ ምንጭ ከሚሆኑት ዝርዝሮች ጥቂቶቹ ናቸው። ለአሜሪካ ድምፅ ሬዲዮ መስፍን አራጌ ነኝ ከደሴ።